የአሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሚያዚያ 17 2015 ዓ ም ዝግጅታችን ጀመረ። የተለያዩ የውጭ ሀገር ዜጎች ከሱዳን በመውጣት በመተማ በኩል ወደ ኢትዮጵያ እየገቡ መሆናቸው ተገለጸ። በሱዳን የ72 ሰዓታት የተኩስ ማቆም ስምምነት ቢደረግም የውጭ ሀገራት ዜጎቻቸውን ማስወጣት ቀጥለዋል። ይህ በምሽቱ ከምንመለከታቸው አበይት ዘገባዎች መካከል አንዱ ነው። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድኅረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሪ ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየ ነኝ። የኢትዮጵያ ፌዴራል መንግስትና የኦሮሞ ነጻነት ሰራዊት ዛሬ በታንዛኒያ የሰላም ንግግር እንደሚጀምሩ ይጠበቃል። ለሰላም ንግግሩ የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ተወካዮች በስፍራው እንደሚገኙ ሮይተርስ ዘግበዋል። ሁለቱም ወገኖች የሰላም ንግግሩ እንደሚካሄድ ቢያረጋግጡም በትክክል የት ቦታ እንደሚገናኙ ተነጋጋሪዎቹ ወገኖችም ሆኑ የታንዛኒያ ባለስልጣናት ዝርዝር ጉዳዮችን ከመግለጽ መቆጠባቸውን ሮይተርስ አመልክቷል። የኢትዮጵያ መንግስትን ልዑክ የሚመሩት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሬድዋን ሁሴን መሆናቸውን ስለ ጉዳዩ የሚያውቁና ስማቸው እንዲጠቀስ ያልፈለጉ ሁለት ምንጮች ለሮይተርስ ተናግረዋል። ንግግሩ የሚካሄደው በዛንዚባር ደሴት ላይ እንደሚሆን ከምንጮቹ አንዱ ለሮይተርስ ጠቁመዋል። የሱዳን ተዋጊ ወገኖች ለሶስት ቀናት የሚዘልቅ የተኩስ አቆም ስምምነት ላይ መድረሳቸው ተሰማ። ሁለቱ ወገኖች ዛሬ ማክሰኞ ስራ ላይ የዋለው ስምምነት ላይ የደረሱት ብርቱ ድርድር ከተካሄደ በኋላ መሆኑን ዩናይትድ ስቴትስ አስታውቃለች። ፍልሚያ ላይ ያሉት የሱዳን የጦር ኃይሎችና ፈጥኖ ደራሽ ኃይሉ ስምምነቱን ሊያከብሩ ቃል መግባታቸው ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ ዩናይትድ ስቴትስ ውጊያው በዘላቂነት እንዲገታ ለማገዝ ከክልላዊና ና ዓለም አቀፋዊ አጋሮቿ እንዲሁም ባለድርሻ ከሆኑ የሱዳን ሲቪላዊ አካላት ጋር በተቀናጀ መንገድ ትሰራለች ብለዋል። ውጊያውን በቋሚነት ለማክተም እንዲሁም ለሰብአዊ ረድኤት ስራ አስፈላጊው ስርዓት እንዲመቻች ድርድር መካሄዱን ዳር መድረሱንና ተግባራዊነቱን የሚከታተል ኮሚቴ እንዲቋቋምም ታግዛለች ብለዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር በተጨማሪም ሱዳናውያኑ ወገኖች ሀገሪቱን የጋራ ግብ ወደ ሆነው ሲቪላዊ መንግስት እንዲያሸጋግሩ አብረናቸው እንሰራለን ብለዋል። በተባበሩት መንግስታት ድርጅት መረጃ መሰረት 11 ቀናት ባስቆጠረው ውጊያ ቢያንስ 427 ሰዎች ተገድለዋል፣ ሌሎች ከ3700 የሚበልጡ ሰዎች ደግሞ ቆስለዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤቱ አባላት ተፋላሚዎቹ ወገኖች ውጊያውን እንዲያቆሙ ስርዓት እንዲያሰፍኑና ወደ ዲሞክራሲያዊ ሽግግር ጎዳና እንዲመለሱ ብርቱ ጫና እንዲያሳድሩባቸው የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ትናንት ሰኞ ጥሪ አቅርበዋል። የጸጥታ ምክር ቤቱ ዛሬ በሱዳን ጉዳይ ላይ ይነጋገራል። ጉቴረዥ አክለው የመንግስታቱ ድርጅት ሱዳን ውስጥና ከሱዳን ውጪ በብዙ መቶዎች የተቆጠሩ ሰራተኞቹን በጊዜያዊነት በማዘዋወር ላይ እንጂ ሀገሪቱን ጥሎ እየወጣ አይደለም ሲሉም አስገንዝበዋል። ይህ በዚህ እንዳለ ሀገሮች ዲፕሎማቶቻቸውን እና ዜጎቻቸውን ከሱዳን ለማስወጣት እየተጣደፉ ናቸው። በአውሮፕላንና በመኪና አጀብ ዜጎቻቸውን በማስወጣት ላይ ካሉት ሀገሮች መካከል ካናዳ፣ ግብጽ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ስዊድን እና ዩናይትድ ስቴትስ ይገኙባቸዋል። ከዋና ከተማዋ ከካርቱም የወጡት የዩናይትድ ስቴትስ መንግስት ሰራተኞች አብዛኞቹ ትናንት ሰኞ ከቀትር በኋላ ዋሽንግተን ገብተዋል። የብሪታንያ የውጭ ጉዳይ ሚኒስቴርም ዜጎቹን ከካርቱም ወጣ ብሎ በሚገኝ የአውሮፕላን ማረፊያ በኩል ዛሬ ማስወጣት እንደጀመረ አስታውቋል። የቻይና የውጭ ጉዳይ ሚኒስቴር አብዛኞቹን ዜጎቹን እንዳስወጣ አስታውቋል። አንዳንድ ሱዳናውያን ደግሞ አደገኛ በሆኑ መንገዶች በመኪናም ሆነ በአውቶቡስ ከጦርነቱ በየግላቸው ለመሸሽ እየተሯሯጡ ናቸው። ኬንያ ውስጥ የሃይማኖት መሪያቸውን ተከትለው ራሳቸውን አስርበው የሞቱት ሰዎች ቁጥር ሰባ ሶስት መድረሱ ተገለጸ። ሌሎችም የሞቱ ይኖራሉ የሚለው ስጋት ጨምሯል። በርካታ አስከሬኖች በጅምላ መቃብር ውስጥ ተቀብረው ያገኙት ፖሊሶች አሁንም ፍለጋቸውን ቀጥለዋል። በጾም ራሳቸውን አስርበው የሞቱት አማኞች ቁጥር ሰባ ሶስት መድረሱን ትናንት ማታ ፖሊስ ነው ያስታወቀው። በሕይወት የተገኙ በርካቶችም ወደ ሆስፒታል መወሰዳቸውን ገልጿል። ምዕመናኑን ጾማችሁ ብትሞቱ ኢየሱስ ክርስቶስን ታገኛላችሁ ያሏቸው የቤተ ክርስቲያኑ መሪ ፖል መኬንዜ ኢንቴንጌ ሲሆኑ ፖሊሶች በደረሳቸው ጥቆማ ሜሊንዲ ከተማ አቅራቢያ ጫካ ውስጥ ያለውን መሬታቸውን ወረው ሰለባዎቹን ሲፈልጉ ቆይተዋል። ዜናው መላ ሀገሪቱን ያሸበረ ሲሆን ፕሬዝደንት ዊልያም ሩቶ ተገቢ ያልሆነ የሃይማኖት እንቅስቃሴ የሚፈጽሙ ሰዎች ላይ እርምጃ እንወስዳለን ሲሉ አስጠንቅቀዋል። የሞቱት ሰዎች ቁጥር ይጨምራል የሚል ስጋት አለ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እንደ አውሮፓውያን አቆጣጠር በሚቀጥለው 2024 ዓ ም በሚካሄደው ፕሬዚደንታዊ ምርጫ በድጋሚ ለመመረጥ በዛሬው ዕለት የምረጡኝ ዘመቻቸውን ጀምረዋል። ባይደን መራጩ ህዝብ ላስተዳደራቸው ከሁለት ዓመታት በፊት የጀመረውን ስራ የሚያጠናቅቅበት ተጨማሪ ጊዜ እንዲሰጠው ጥሪ አቅርበዋል። የሁለቱ የሀገሪቱ አውራ ፓርቲዎች ሪፐብሊካኑና ዲሞክራቲክ ፓርቲው ፕሬዝደንታዊ እጩዎቻቸውን የሚመርጡት በመጪው ዓመት ህዳር ወር ላይ የሚካሄደው ምርጫ ወራት ሲቀሩት ነው። ባይደን ፕሬዝደንት በመሆናቸው ፓርቲያቸው ከአሁን ቀደም ሲያደርግ እንደነበረው ሁሉ ከእርሳቸው ሌላ እጩ ይመርጣል ተብሎ አይጠበቅም። በመጨረሻም ሩሲያ ኩፒኒያስክ በተባለች የዩክሬን ከተማ ያለ ቤተ መዘክር በሚሳይል መደብደቧን የዩክሬን ባለስልጣናት ተናገሩ። ሁለት ሰዎች ሲገደሉ፣ ሌሎች አስር ሰዎች እንደቆሰሉ ባለስልጣናቱ አመልክተዋል። ሩሲያ የዩክሬንን ሕዝብ ታሪኩንና ባህሉን ለማውደም የቻለችውን ሁሉ እያደረገች ነች ብለዋል የዩክሬን ፕሬዚደንት ቮሎዶሚር ዘሌንስኪ። አድማጮች፣ ለዜና የተያዘው ክፍለ ጊዜ እዚህ ላይ አብቅተዋል። ከቀሪዎቹ የማክሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ ቆንጅታዬን ለዓለም ዜናዎቹ አመሰግናለሁ። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሚያዝያ 17 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። ቀዳሚ ወደ ሆነው የአብይ ርስ ዘገባ ንለፍ። በሱዳን በቀጠለው ግጭት ሀገራት ዜጎቻቸውን ለማውጣት በሚያደርጉት ጥረት ሱዳንና ኢትዮጵያን በሚያገናኘው መተማ ገለባት ዋና ወንገድ የውጭ ሀገራት ዜጎች ወደ ኢትዮጵያ እየገቡ እንደሆነ የአካባቢው ባለስልጣናትና የዓይን እማኞች ገለጹ። በአማራ ክልል የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢግስ ወርቄ ለአሜሪካ ድምጽ እንደተናገሩት ከካርቱም ተነስተው በገለባት በኩል የሚገቡ የውጭ ሀገር ዜጎች በድንበር አካባቢ በህጋዊ መልኩ እንዲወጡ እየተደረገ ሲ ሲሆን የጸጥታ ስጋት እንዳይገጥማቸው ልዩ ጥበቃ እየተደረገላቸው እንደሆነም አስታውቀዋል። በቀጣይም ከካርቱምና ከሌሎች የሱዳን ክፍለ ግዛት ተፈናቅለው ለሚመጡ ትውልደ ኢትዮጵያውያንና የሱዳን ሕዝብ ከአካባቢው ባለስልጣናት ከረድኤት ድርጅቶች ጋር በመተባበር የማረፊያ ስፍራ በመዘጋጀት ላይ መሆኑን አቶ ቢክስ አመልክተዋል። ከሱዳን ጋር በሚዋሰነው የምዕራብ ጎንደር ዞን መተማ ከተማና በአቅራቢያው የሚገኙ ከተሞች የሚኖሩ የአይንማኞች ከእሁድ ጀምሮ መቶ ያክል የውጭ ሀገር ዜጎችን የጫኑ ተሽከርካሪዎች የሱዳንን ድንበር አቋርጠው ወደ ኢትዮጵያ ሲገቡ መመልከታቸውን ተናግረዋል። አሜሪካ በበኩሏ ኢትዮጵያን ጨምሮ ዜጎቿን ከሱዳን በማስወጣት እገዛ ላደረጉ ሀገራት ምስጋና አቅርባለች። አስቴር ምስጋናው ተጨማሪ ዘገባ አላት። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ለአሜሪካ ድምፅ እንደተናገሩት በሱዳን ካርቱም በሀገሪቱ ጦር ሰራዊት እና በፈጥኖ ድራሽ ድጋፍ ሰጪ ኃይሎች መካከል የተከሰተውን ግጭት ተከትሎ ሱዳንና ኢትዮጵያን በሚያገናኘው መተማ ገላባት ዋና መንገድ በኩል ወደ ኢትዮጵያ በመግባት ላይ ያሉ የልዩ ልዩ ሀገራት ዜጎች ሕጋዊ መንገድን በተከተለ መልኩ እየተስተናገዱ በማለፍ ላይ እንደሆኑ ተናግረዋል። በርከት ያሉ ሰዎች ይገባሉ። በሚመጡበት ሰዓት ከሱዳን በኩልም ገላባት አካባቢ የጉምሩክ ስርዓት ማለት ይጠበቅባቸዋል ከኢትዮጵያ በኩል በተመሳሳይ በፈጠነ መንገድ የጉምሩክ ስርዓት ተከትለው እንዲገቡ ነው እየተደረገ ያለ እይታ። ቪዛ፣ ፓስፖርት እነዚህ መመታት አለባቸው። የት ሀገር ዜጎች እንደሆኑ መረጋገጥ አለበት። ከሀገረ ኢትዮጵያ ኤምባሲ ጋርም በቅርበት ለመነጋገር እነዚህ እነዚህ ስራዎች በተገቢ መንገድ እየተሰሩ ነው የሚያልቁት ማለት ነው። አቶ ቢክስ አክለውም ድንበር አቋርጠው ወደ ኢትዮጵያ የሚገቡ የልዩ ልዩ ሀገራት ዜጎች በጉዞ ወቅት ችግር እንዳይገጥማቸው በጸጥታ አካላት ልዩ ጥበቃ እየተደረገላቸው እንደሆነ ገልጸዋል። ከክልል ጸጥታ ቢሮ የመጡ ባለስልጣን አሉ። እኛም የአካባቢውን የጸጥታ መዋቅር አቀናጅተን የፌዴራል ፖሊስና ኢቨን መከላከያ ባለበት ሁሉ አንድ ኮማንድ ፈጥረን ምንም አይነት የጸጥታ ችግርና ስጋት እንዳይኖርባቸው የማድረግ ስራ ነው እየተሰራ ያለ ማለት ኢትዮጵያና ሱዳን በሚዋሰኑባት መተማ ዮሐንስ ከተማ አስተዳደር ነዋሪ የሆኑት አቶ ገላጋይ ውበት የተባሉ የአይንማኝ ትላንትናና ከትላንትና ወዲያ መቶ ያህል የውጭ ሀገር ዜጎችን የጫኑ ተሽከርካሪዎች መመልከታቸውን ለአሜሪካ ድምጽ አረጋግጠዋል። ከመቶ መኪና በላይ መጥቷል። ትናንትና ዛሬ ናቸው ወርደው አድረው ሻይ ቡና ብለው መኪና ተመቻችቶላቸው እየሄዱ ነው። በእጀባ በምን እየሄዱ ነው ያሉት? ወደ ጎንደር ማለት ነው። ማን ነው የሚያጅባቸው? መከላከያ በመተማ ከተማ ዙሪያ በምትገኘው ገንደዋ ከተማ ነዋሪ መሆናቸውን የነገሩን አቶ ሲሳይ ውብዬ ከትላንትና ወዲያ እሁድ ወደ ከተማዋ ለስራ ጉዳይ እየተጓዙ ሳለ ኮኪት ተብሎ በሚጠራው ኬላ ላይ በርካታ የውጭ ሀገር ዜጎች ለፍተሻ ቁመው መመልከታቸውን ተናግረዋል። የኮኪት ኬላ የሚባል አለ። ከዚህ አፍስ የሚባል ኬላ አለ። ከተማ ወጣ ውሎ ደግሞ የኢንዱስትሪ መንገድ የሚባል አካባቢ አለ። የአካባቢ የመከላከያ ቸላ አለ። ያን ቸላ ሳይ እነዚህ ነሱ የሚባሉ የሱዳን ተወላጅ፣ እነዚህ አረብ የሚመስሉ የውጭ ተወላጅ የሆኑ ሰዎች እና አንዳንድ ደግሞ የሱዳን ተወላጅ የሚመስሉ አሉ። በመክ ሰናይ ለ ረሽ የሚባሉ ሆኑ ያደራጀው በሱ በሀገር መከላከያና በፌዴራል ፖሊስ ታጅበው ሁለት ሶስት ተር መኪና ገንዷ ከተማ አስተዳደሩ ጋር እኛ ሽለሽ እየገቡ የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በቀጣይም ከካርቱምና ከሌሎች የሱዳን ክፍለ ግዛቶች ተሰደው ለሚመጡ ትውልድ ኢትዮጵያውያንና የሱዳንም ሕዝብ የአካባቢው ባለስልጣናት ከረዴት ድርጅቶች ጋር በመተባበር የማረፊያ ስፍራ እያዘጋጁ እንደሆነ አመልክተዋል። ኢትዮጵያዊ የሆኑ በሱዳን የሚኖሩ የሱዳን ዜግነት ያላቸው ማህበረሰብ ክፍሎች ይኖራሉ። በሌላ መንገድ ሁለተኛ ሀገራቸው የሆኑት የሱዳን ዜግነት ያላቸው ሱዳናውያን ይመጣሉ። ስለዚህ ፓስፖርት ያላቸው የውጭ ሀገር ዜጎች፣ የተለያዩ ሀገራት ዜጎች እንደምናስተናግደው ሁሉ እነዚህ የት ቦታ ላይ የማይሄዱ ስለሆኑ እነዚህ ቢመጡ የት እንዴት ነው የምናስተናግዳቸው የሚለውን ነገር ዝርዝር እቅድ አውጥተናል። ነገር ግን እኛ ሳይት መርጠን ኮሚቴ እንዳልኩ ሲያዋቅረን ይመጣሉ በሚል ታሳቢ ሳይት መርጠን ከአይኦኤም እና ረጅ ድርጅቶች ጋር በመተባበር እየተጠባበቅ ነው ያለ ነው። እስካሁን ድረስ ግን በብዛት ነው የሚባል የሰዋይል አልገባም። አቶ አማረ በላይ የተባሉ የመተማ ከተማ ነዋሪ በመተማ ዮሐንስ አካባቢ በስደት የመጡ በርካታ የሱዳን ዜጎችን መመልከታቸውን ገልጸውልናል። መተማ ላይ ገለባ ተሻግረው መተማ ላይ በጣም በብዛት ይገኛሉ። በዚህ ሰዓት ዋናው ድንበር ላይ ወደ ጫካ ውስጥ ግን በብዛት ነው የሚገባ። የአሜሪካው ፕሬዚዳንት ጆ ባይደን በበኩላቸው ዜጎቻቸውን ከሱዳን ለማስወጣት እገዛ አድርገዋል ያሏቸውን ጅቡቲን፣ ሳውዲ አረቢያንና ኢትዮጵያን አመስግነዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲም ባልደረቦቻችን ከካርቱም በሰላም እንዲወጡ አግዘዋል ያሏቸው የኢትዮጵያ መንግስትና የኢትዮጵያ መከላከያ ሰራዊትን በመጥቀስ ምስጋና አቅርበዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ስርጭታችን ነው። ቀደም ሲል የተከታተላችሁት የአበይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። ላለፉት 48 ሰዓታት ከተደረገ ከፍተኛ ድርድር በኋላ የሱዳን ጦር ኃይልና አር ኤስ ኤፍ በመባል የሚጠራው ፈጥኖ ደራሽ ድጋፍ ሰጪ ልዩ ኃይል ከሰኞ እኩለ ሌሊት ጀምሮ ቢያንስ ለ72 ሰዓታት ሀገር አቀፍ የተኩስ አቁም ስምምነት ለማድረግ መስማማታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቢያስታወቁም የውጭ መንግስታት ዲፕሎማቶቻቸውንና ዜጎቻቸውን ከሱዳን ማስወጣት ቀጥለዋል። የአሜሪካ ድምጽ ዘጋቢ ሲንዲሴና የደረሰችንም ዘገባ ከአሶሴትድ ዘገባ ጋር ተቀናጅቶ እንደሚከተለው ይቀርባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሱዳን ተቀናቃኝ ኃይሎች መካከል የሶስት ቀናት ተኩስ አቁም ስምምነት መድረሱን ቢያስታውቁም ዩናይትድ ስቴትስን ጨምሮ ሌሎች የውጭ መንግስታት ዜጎቻቸውን ከሱዳን ማስወጣት ቀጥለዋል። በጦርነት ከምትታመሰው የሱዳን ዋና ከተማ ካርቱም 700 ሰዎችን የጫኑ የተባበሩት መንግስታት ድርጅት መኪናዎች 850 ኪሎ ሜትር የሚፈጀውን አደገኛ ጉዞ አልፈው በቀይ ባህር ዳርቻ ወደምትገኘው ፖርት ሱዳን ደርሰዋል። ቀዳሜ ዕለትም የአሜሪካ ጦር ሶስት ሄሊኮፕተሮችን ልኮ የአሜሪካ ኤምባሲ ሰራተኞችን ከካርቱም ማውጣት በመቻሉ የዋይት ሀውስ የብሔራዊ ደህንነት አማካሪ ጃክ ሱሊቫን ምስጋናቸውን ገልጸዋል። በድፍረትና በሙያዊ ብቃት ተግባራቸውን ባከናወኑ የኤምባሲያችን ሰራተኞች ኩራት ይሰማናል። በተሳካ ሁኔታ እነሱን ደህንነታቸው ወደሚጠበቅበት ስፍራ ለወሰዷቸው የጸጥታ አባሎቻችን ተወዳዳሪ የሌለው ችሎታም እናመሰግናለን። ጅቡቲ፣ ኢትዮጵያና ሳውዲ አረቢያ እያንዳንዳቸው ለስኬታችን ወሳኝ ስለነበሩ እናመሰግናችኋለን። በአሁኑ ሰዓት ምን ያክል አሜሪካውያን ሱዳን ውስጥ እንደቀሩና ከሀገር ለመውጣት ምን አይነት አማራጮች እንዳላቸው በአሜሪካ ድምፅ ጥያቄ የቀረበላቸው የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሱዳን ያሉት አሜሪካውያን ትክክለኛው ቁጥር እንደሌላቸው ገልጸው የአሜሪካ ዜጎች በሌሎች ሀገራት የተዘጋጁ መኪናዎችን እንዲቀላቀሉ ለማድረግ እየተሞከረ መሆኑን ገልጸዋል። ምን ያክል አሜሪካውያን እኛ ጋር ወይንም ከእኛ ጋር ግንኙነት ያላቸው አካላት ጋር እንደተመዘገቡ አናውቅም። ነገር ግን በደርዘን የሚቆጠሩ ሰዎች ከሱዳን ለመልቀቅ ፍላጎታቸውን ገልጸዋል። በተመሳሳይ 189 ከሱዳን የተነሱ ሰዎችን የያዘ የሳውድ አረቢያ የባህር ኃይል ጅዳ በሚገኘው የንጉስ ፋይሰል ወደብ ላይ ማረፉን የአካባቢው ባለስልጣናት አስታውቀዋል። ከነዚህ ውስጥ አስሮቹ የሳውዲ ዜግነት ያላቸው ሲሆኑ የተቀሩት ግን የተለያዩ ሀገራት ዜጎች ናቸው። ሰዎቹን ያጓጓዙት የጦር ኃይል አባላት ህጻናትንና አዛውንትን ወደ ወደብ በማውረድ የረዷቸው ሲሆን አንዳንዶቹ ተጓዦች የሳውዲን ባንዲራ ሲያውለበልቡ ታይተዋል። ዜጎቻቸውን ከሱዳን ለማውጣት እየጣሩ ያሉት አብዛኞቹ ሀገራት ወታደራዊ የአየር ማመላለሻዎችን የሚጠቀሙ ሲሆን ፈረንሳይ ጎረቤት ሀገር በሆነችው ጅቡቲ የሚገኘውን ወታደራዊ የአየር ማረፊያዋን ተጠቅማለች። ያም ሆኖ ግን ዜጎችን የማስወጣቱ ሂደት ቀላል አይደለም። አሁንም ወደ ሁለት ሺህ የሚጠጉ የእንግሊዝ ዜግነት ያላቸው ሰዎች በሱዳን የሚገኙ ሲሆን መንግስታቸው መውጣት የሚችሉበትን መንገድ በቂ መረጃ እየሰጣቸው አለመሆኑን በመግለጽ ያማርራሉ። ሀገራት በዚህ መልኩ ዜጎቻቸውን ለማስወጣት እየተረባረቡ ባሉበት ወቅት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሪሽ ሰኞ ዕለት በሰጡት መግለጫ የመንግስታቱ ድርጅት ከሱዳን ለቆ እንደማይወጣ አስታውቀዋል። Let me be clear. The United Nations is not leaving Sudan. በግልጽ ልናገር የተባበሩት መንግስታት ድርጅት ከሱዳን እየወጣ አይደለም። የእኛ ቁርጠኝነት የሱዳን ሕዝብ ወደፊት ሰላምና ደህንነቱ የተጠበቀ እንዲሆን ያለውን ምኞት መደገፍ ነው። በዚህ አስቸጋሪ ወቅት ከእነሱ ጋር እንቆማለን። አንዳንድ የድርጅቱ ሰራተኞችና ቤተሰቦቻቸው በጊዜያዊነት በሱዳንም ሆነ ከሱዳን ውጪ ወዳለ ቦታ እንደሄዱ ፈቅጃለሁ። ነገር ግን ሁሉም የጸጥታው ምክር ቤት አባላት ሁከቱ እንዲቆም ስርዓቱ ወደ ነበረበት እንዲመለስና ወደ ዲሞክራሲያዊ ሽግግር መንገድ እንዲመለሱ በሁሉም ወገኖች ላይ ከፍተኛ ግፊት እንዲያደርጉ እጠይቃለሁ። ሁላችንም ያለንን ኃይል ተጠቅመን ሱዳንን ከጉድጓድ አፋፍ መመለስ አለብን። የውጭ ሀገራት ዜጎቻቸውን አስወጥተው ከጨረሱ ሁለቱ ጀነራሎች የሚያደርጉት ውጊያ ልባባስ ይችላል የሚል ስጋት እያየለ መጥቷል። በመሆኑም በርካታ ሱዳናውያን ሀገራቸውን እያመሰ ካለው ግጭት ለማምለጥ መንገድ እየፈለጉ ናቸው። ጉተሬስ ሁለቱ ተዋጊ ቡድኖች የጤና አገልግሎት መስጫ ተቋማትን ጨምሮ ሲቪሎች በሚኖሩባቸው አካባቢዎች ላይ የሚደረገውን የአየር ድብደባና ጥቃት አውግዘው ውጊያው እንዲቆምና ያልተገደበ የሰብአዊ እርዳታ ለሕዝቡ እንዲደርስ ጥሪ አቅርበዋል። በሱዳን ያለው ሁኔታ እየተባባሰ ነው። ግጭቱ እንደ አውሮፓውያን አቆጣጠር በሚያዝያ አስራ አምስት ከጀመረ ወዲህ በመቶዎች የሚቆጠሩ ተገድለዋል በሺዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል። ይሄ ውጊያ ማብቃት አለበት፣ አለበለዚያ በሱዳን ብቻ ሳይሆን አጠቃላይ ቀጠናውን ያካተተ አደገኛ መበታተን ያስከትላል። የሱዳን ሁለቱ ተዋጊዎች በሚያደርጉት ውጊያ አጣብቅኝ ውስጥ በገባችው ካርቱም የሚገኙ ሆስፒታሎችም ትልቅ ቀውስ ላይ ናቸው። በድንገት የተከሰተ ውጊያ ዶክተሮችንና ነርሶችን ከአንዳንድ ሆስፒታሎች ውስጥ መውጣት እንዳይችሉ ሲያደርጋቸው፣ ሌሎችን ደግሞ ወደ ሆስፒታሎች መድረስ እንዳይችሉ አድርጓቸዋል። አህመድ ቃሲም ሆስፒታል ጦርነቱ ከተጀመረ አንስቶ እስካሁን በ17 የእጥበት ማሽኖች እየታገዘ እየሰራ ያለ ብቸኛው የኩላሊት እጥበት ማዕከል ሲሆን በተቋሙ የሚሰሩት ዶክተር ኦትማን ታጅ ኤልዴይን ወደ ሆስፒታሉ መምጣት ያልቻሉ ህመምተኞች ህይወታቸው አደጋ ላይ መሆኑን ይገልጻሉ የኩላሊት ህመምተኞች በየሁለት ቀኑ የኩላሊት እጥበት ማድረግ ይኖርባቸዋል። አሁን ለአስር ቀናት ይህን ያላደረጉ ህመምተኞች አሉ። ይህንን ካላደረጉ ውሃ ወደ ሳምባቸው ስለሚገባ የመሞት ዕድላቸው ሰማንያ ከመቶ ይሆናል። በሆስፒታሉ ታካሚ የሆኑት ሻሪፍ ለዘጠኝ ቀናት ሕክምናውን ማድረግ አልቻል። በዚህ ማዕከል የኩላሊት እጥበት አድርጋለሁ ነገር ግን ለዘጠኝ ቀናት ማዕከሉ ተዘግቶ ስለነበር መምጣት አልቻልኩም። ወደዚህ ለመምጣት አርባ ዶላር ለትራንስፖርት መክፈል አለብኝ። ሰዎች ገንዘብ የላቸውም። ከእኛ ጋር ወደዚህ ይመጡ የነበሩ ህመምተኞች ካለፈው ሳምንት ቅዳሜ ጀምሮ አልመጡም። በተለይ ህመማቸው ከፍተኛ ደረጃ ላይ የደረሰ ሰዎች መቋቋም አይችሉም። ለሰዎች መጓጓዣ መንገዱን ክፍት ማድረግ ነበረባቸው፣ ነገር ግን ምንም የህዝብ ማመላለሻ ትራንስፖርት የለም። የሱዳን ተዋጊዎች ለሰባ ሁለት ሰዓታት የተኩስ አቁም ስምምነት ላይ መድረሳቸውን ብሊንከን ይፋ ካደረጉ በኋላ ዓለም አቀፉ የቀይ መስቀል ኮሚቴ ባወጣው መግለጫ ጊዜያዊ የተኩስ አቁም ስምምነቱ ያለ ምግብ ንጹህ ውሃና የሕክምና አገልግሎት ከቤታቸው ታፍነው እንዲቀመጡ ለሆኑ ሰላማዊ ሰዎች ሕይወት አድን ነው ሲል አስታውቋል። ካርቱም ሚሊዮኖች የሚኖሩባት ከተማ ናት ያሉት የኮሚቴው የአፍሪካ ዳይሬክተር ፓትሪክ ዩሱፍ ከባድ ፈንጂዎች ጥቅም ላይ በሚውሉበት ጊዜ ጎዳናዎች የጦር አው ማ እንደሚሆኑ ዜጎችም ከፍተኛ ዋጋ እንደሚከፍሉ በመግለጽ አለም አቀፉ ማህበረሰብ ዘላቂ ፖለቲካዊ መፍትሄ በማምጣት ደም መፋሰሱን እንዲያቆሙ አሳስበዋል። በሌላ በኩል በሱዳን ውስጥ ባለው ጦርነት ውስጥ ስላለው የውጭ አገር ጣልቃ ገብነት ተጠይቀው ምላሽ የሰጡት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በተለይ የሩሲያ ቅጥረኛ ተዋጊዎች ስለሆኑት ዋግነር ግሩፕ ተናግረዋል። the engagement of um, the um uh, Prigozhin, uh, group, the Wagner group uh, in uh, in Sudan. ዋግነር ቡድን በሱዳን ያለው እንቅስቃሴ ያሳስበናል። እነሱ ባሉባቸው የአፍሪካና ሌሎች ሀገራት በሙሉ የበለጠ ሞትና ጥፋት ነው የሚመጣው። ስለዚህ በሱዳንም ተጨማሪ እንቅስቃሴ ኖሯቸው አለማየታችን በጣም አስፈላጊ ነው። በርካታ ሀገሮች ይሄ ጉዳይ እንደሚያሳስባቸው አውቃለሁ። በስልታዊ ዓለም አቀፍ ጥናቶች ማዕከል የፖለቲካ ተንታኝ የሆኑት ካምሮን ሀድሰን ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ የሩሲያ ተቋሚ ሆነው እና በሩሲያ መንግስት የሚደገፈው ዋግነር ግሩፕ ለሱዳኑ ፈጥኖ ደራሽ ድጋፍ ድጋፍ ሰጪ ወይም አርኤስኤፍ ኃይል የመሳሪያ ድጋፍ እንደሚያደርጉ የሚያሳዩ ሪፖርቶች መኖራቸውን ገልጸው ይሄ ሁኔታውን ይቀይረዋል ይላሉ። በሰው የሚሰራ ተንቀሳቃሽ የአየር መቃወሚያዎችን፣ በትከሻ የሚተኮሱ ሮኬቶች፣ ታንኮችና መሰል ነገሮችን ከባድ ትጥቅ የሱዳን ጦርን ለማጥቃት አቅርበው ሊሆን እንደሚችል እንረዳለን። ይሄ እውነት ከሆነና እነዚህ ነገሮች በውጊያ ላይ ጥቅም ላይ ከዋሉ ሁኔታው ለአርኤስኤፍ እንዲያጋድል ሊያደርግ ይችላል። ሀዲሰን ለአሜሪካ ድምፅ እንደገለጹት ግብፅ ደግሞ በግጭቱ ሌላኛውን የሱዳን ጦር ኃይሎች በግልጽ ተደግፋለች። የጦር ሰራዊቱ ሀገሪቱን ሲቆጣጠር ለማየት ፍላጎት እንዳላቸው አይሸሽጉም። በሲቪል የሚመራ የሽግግር መንግስት በሱዳን ለማየት በተለይ ፍላጎት ኑሯቸው አያውቅም። በሱዳን ያለውን ግጭት በማባባስ በመካከለኛው ምስራቅ አፍሪካ የሚገኙ ሀገራትን በተለይ የወቀሱት የኬንያ የውጭ ጉዳይ ሚኒስትር አልፍሬድ ሙትዋ ዋግነር ቡድንና ሌሎች የውጭ ኃይሎች መሳሪያ ከማቅረብና ግጭቱን ከማባባስ እንዲቆጠቡ ጠይቀዋል። ኬንያ በሁለቱ ጀነራሎች መካከል የተፈጠረውን ግጭት ለማሸማገል ፈቃደኛ መሆኗን በመግለጽም በሱዳናውያን ሰላማዊ ዜጎች ላይ የሚደርሰውን ስቃይ ለማስቆም ከስምምነት ላይ ሊደረስ ይችላል የሚል ተስፋቸውን አሳይተዋል። በተከታይ ደግሞ በኮንሶና ደራሼ አዋሳኝ ግጭት ሁለት ሰዎች መገደላቸውን እንመለከታለን በደቡብ ክልል ኮንሶ ዞን ና በደራሼ ልዩ ወረዳ አዋሳኝ አካባቢ ተፈጸመ በተባለ ጥቃት ሁለት ሰዎች መገደላቸውንና አምስት ሰዎች መቁሰላቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ገልጸዋል የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ በጥቃቱ የሁለት ሰዎች ህይወት ማለፉን አረጋግጠዋል ጥቃቱ የተፈጸመውም ጽንፈኛ ሲሉ በገለጿቸው ቡድኖች መሆኑን ፖሊስ ኮሚሽነሩ ተናግረዋል። የግጭቱ መንስኤ ከአስተዳደራዊ ወሰን ጋር በተገናኘ ከ2011 ዓ.ም ጀምሮ ሲንከባለል መቆየቱን ጨምረው አስረድተዋል። ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል። በደቡብ ክልል ደራሼ ልዩ ወረዳ ጋቶ ቀበለም ከአስተዳደር ወሰን ጋር በተያያዘም ስንከባለል የቆየው ግጭት አገርሽቶ እሁድ ከሰዓት በኋላ ሁለት ሰዎች መገደላቸውን በስልክ ያነጋገርናቸው የአካባቢው ነዋሪዎች ገልጿል። የድራሼ ልዩ ወረዳ ጋቶ ቀበሌ ነዋሪ የሆኑት አቶ ታደሰ ጎይታም በመንደሩ የተፈጠረው የፀጥታ ችግር ከ2011 ዓ ም ጀምሮ የነበረ መሆኑን አስረድቷል። ህዝቡ ወደ ቀየው ተመልሶ ልማት በምሰራበት ላይ አንመለስም ስታርቅን ብሎ በሌላ ቀበሌያት በኮንሶ ዞንና ዙሪያ ወረዳ ቀበሌያት የሰሰቡ ሰዎች ቢያንስ ወደ መቶ በላይ የሆኑ ሰዎች ሳይመለሱ ቀርተው ህዝብ ስብሰባ ተቀምጦ መልካም አስተዳደር ውይይት ላይ በነበረበት ሳላይ ላይ ህዝቡን ከቦ ትኩስ ከፍተው ሁለት ሰዎች ወጥ ይለው አልፎ የአምስት ሰው ቁስለኛ አድርጎ ወደኋላ ኋላ አሁን ሸሽተዋል። ችግሩ የተፈጠረው ጋቶ በሚባል የደራሽ ልዩ ወረዳ ወሰን ውስጥ ሲሆን በቀበሌው የሚኖሩ የኩስሜ ብሔረሰባ አባላት መንደር አንድና መንደር ሁለት ተብሎ በመከፈል አንደኛው መንደር ወደ ኮንሶ ዞን ሊካለል ስል ሁለተኛው ደግሞ በደራሼ ልዩ ወረዳ ውስጥ የሚካለላልን ከምል የአስተዳደር ወሰን አለመግባባት ጋር የተያያዘ እንደሆነም ስማቸው እንዳይጠቀስ የጠየቁን አስተያየት ሰጭ ተናግሯል። ግጭቱ የተፈጠረበት ዋና ምክንያት መንግስት፣ በቃ እናንተ የምትሉት ነገር ትክክል አይደለም፣ ስለዚህ ወደ ሕዝቡ ተመለሱ ነው እያለ ያለው እነሱ ደግሞ አይ አንመለስም ነው ማን ናቸው እነሱ እነሱ የቁስሜ ሰዎች ሆነው ፉጭጣና ባይድ ላይ የሚኖሩ ሰዎች ናቸው። ግድያው የተፈጸመው የሁለቱ መንደር ነዋሪዎች ለስብሰባ ተጠርተው በተሰበሰቡበት ወቅት በደራሼ ልዩ ወረዳ ስር። በጥቃቱ የተገደሉ ሰዎችን ማንነት ለይቶ የተናገሩት አቶ ታደሰ የአካባቢው ነዋሪዎች በማኅበራዊኛም በኢኮኖሚያዊ ችግር ውስጥ በሚገኝበት በዚህ ሰዓት እንዲህ ያለ ኢሰብአዊ ጥቃት መፈጸሙ እንዳሳዘናቸው ተናግሯል። ህዝቡ ሰላም ፈላጊ ነው። ሊማ አርሶ አደር ነው። አርቢቶ አደር ነው። በዛ ልክ ተረጋግጦ መስራት ረሃብ ደግሞ አደጋ ነው። ክልል መንግስት ጋር ይህል የለም እየተባለ ነው። ሰው ጎመን ባዶ ጎመን በሚበላበት ሰዓት ላይ ጸጥታን አናግዶ ያው አካባቢ እንደዛ አድርጎብናል። ትምህርት ቤትም የተዘረፈበት አግባብ አለ። ብዙ እንስሳትም የወሰዱበት አግባብ አለ። የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሙ በበኩላቸው ከትናንት ወዲ አንስቶ በአካባቢው የጸጥታ ችግር መከሰቱን ገልጸው በጥቃቱ አንድ የፀጥታ ኃይል አባልና አንድ ሌላ ሰላማዊ ሰው መገደላቸውን አረጋግጧል። ቁጥራቸውን ባይጠቅሱም አካላዊ ጉዳት የደረሰባቸውም ስለመኖራቸው ጠቁመዋል። ገራ ሽል ወረዳ ጋቶ የምትባል መንደር በጋራ የሚኖሩ የመሰብ ክፍሎች አንድን ብሄር የሚሆኑ ውስጥ ያሉ እርስ በርስ ተጣልተዋል። ግማሹ ወደ ኮንሶ፣ ግማሹ ወደ ደራሼ በሚል አለመግባባት ፈጥሮ ነበር። ለእርቅ በገቡበት እና አብሮ እንደዚህ የተመለሱ ሰዎች በጋራ የጋራ ስብሰባ ለማካሄድ እያሰቡ ባሉበት ነው። ለምንድን ነው የሚታረቁት? በጋራ እንዴት ተስማምቶ ይኖራሉ? የሚል ከዚህ በኩል የወጣ አንደኛው ጨንፈኛ ቡድን በከፈተው ተኩስ አንድ ሰው አንድ ብልሻል አንድ እንደዚህ ሁለት ሰዎች ህይወታቸው ጠፍተዋል። ኮሚሽነር አለማየሁ በአሁኑ ወቅት አካባቢውን የፌዴራል ፖሊስ መቆጣጠሩን ገልጿል። መሰል ውከት የቆየ መሆኑን የተናገሩት ኮሚሽነሩ ችግሩ ከመሰረቱ ያልተፈታው ህገወጥ የመሳሪያ ታጣቂዎች እየተበራከቱ በመሆናቸው ነው ብሏል። በትንሽም በትልቅም አለመግባባት የፈጠር ጠመንጃ መምዘዝ አባዜና ያለው ይህን ነገር በሂደት ሰርተን ማስወገድ ያለብን መሆኑን ነው የሚሰማ። ለዚህ እሱን ቀጥለን የምንሰራበት ነው የሚሆነው። ግን የተፈጠረው ችግር በዚህ መልክ ሆኖ ግን በአሁኑ ጊዜ ልባት ያገኘ እንደሆነ ብያስ ጥሩ ነው። የአካባቢው ነዋሪዎች በአካባቢው የነበረው የደቡብ ክልል ልዩ ኃይል ትጥቅ መፍታትን ተከትሎ የተፈጸመ ጥቃት ነው ስሉ ለሚያቀርቡት ቅሬታ ጉዳዩ ከዚህ ጋር የሚገናኝ አይደለም ሲሉ የፖሊስ ኮሚሽነሩ ምላሽ ሰጥተዋል እነዚህ አካባቢዎች ቀደም ሲል እርስ በርስ ግጭት የፈጠሩ አካላት ናቸው ታርቀው ወደ አካባቢው የተመለሱ ናቸው ስለዚህ በመካከላቸው እርቅ የሚፈልጉ አሉ ማይፈልጉ አሉ ስለዚህ የማይፈልጉ ሰዎች ለምን ታረቃችሁ በሚል ነው በእነዚህ ሰዎች ላይ ግጭት የፈጠሩት እና ከልዩ ሀይል መነሳት ጋር የሚያያ አይደለም ቀደም ሲል በወረዳው ተመሳሳይ የጸጥታ ችግር በተፈጠረባቸው ጊዜያት የወረዳውን አስተዳዳሪ ጨምሮ የመንግሥት ሥራ ኃላፊዎች፣ የፌዴራልና የደቡብ ክልል ልዩ ኃይል አባላት፣ የሰላማዊ ነዋሪዎች ሕይወት መጥፋቱን እንዲሁም አያሌ ንብረት መውደሙን የአሜሪካ ድምፅ መዘገቡ አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ ሐዋሳም እያደመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን ጨር አጠናቀናል ወደ ሁለተኛው አጋማሽ ነው የምንሻገረው። ከዛ በፊት ግን በፕሮግራማችን ላይ አስተያየት ካላችሁ ወይም ደግሞ በተለያዩ ሳምንታዊ ፕሮግራማችን ቢካተቱ የምትሏቸውን ጉዳዮች መረጃ ለመስጠት በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።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 ተመልሰናል። ዝግጅታችን ይቀጥላል። የሁለተኛው አጋማሽ የመጀመሪያው ቅንብራችን የሚሆነው ሳምንታዊው የትምህርት መሰናዶ ነው። በኦሮሚያ ክልል ውስጥ በተፈጠረ የጸጥታ ችግር ተፈናቅለው ደብረ ብርሃን መጠለያ ጣቢያ የተጠለሉ ከሶስት ሺህ በላይ ሕጻናት ትምህርት እንዲያገኙ ማድረጉን የከተማ አስተዳደሩ ትምህርት መምሪያ አስታወቀ። ትምህርት መሰጠቱ ሕጻናቱ ከደረሰባቸው የስነ ልቦና ስብራት በአንጻራዊነት እንዲያረጋጉ ቢያስችላቸውም በቂ ግብዓት ባለመኖ የሚኖሩ የመማር ማስተማሩ ሂደት ተጽዕኖ መፍጠሩን በጣቢያው ማስ እያስተማሩ የሚገኙ መምህራን ተናግረዋል። መስፍን አራጌ ተጨማሪ ያለው የአስራ ስድስት ዓመቱ ተስፋዬ ገላ ነው። ተወልዶ ካደገበት ወለጋ በአኮቱቢ አካባቢ ተፈናቅሎ ወደ ደብረ ብርሃን መጠለያ ጣቢያ ከመጣ አንድ አመት እንዳለፈው ይናገራል። ቻይና ካምፕ በሚባለው መጠለያ ጣቢያ መግቢያ አካባቢ በርካታ የእርሱ እድሜ ኩዮችና ከእርሱም የሚያንሱ አዳጊዎች ጆተኒ የሚባለውን ሳንቲም እየተከፈለ የሚካሄድ ጨዋታ ሲጫወቱ ነበር ያገኘናቸው። ተስፋዬ ትምህርቱን ከስድስተኛ ክፍል በኋላ አቋርጧል። እርሱና ጓደኞቹ መፈናቀል ባደረሰባቸው ኢኮኖሚያዊና ስነ ልቦናዊ ችግር ትምህርታቸውን መቀጠል እንዳልቻሉ ይናገራል። ሀብት ንብረታችን ተወርሰን፣ ያው መንገዳ ተዘግቶብን፣ በግድ በግርም በጫካም እየተባረርን ወተን ተዘርፈን የመጣን ሰውነን። ያው ዝም ብለን በቃ በየመንገዱ እየቆምን ያገኘነ እየተጫወትነ፣ በየመስመሩ ያው በቃ ያው በየትም ያለ ነው በየመንገዱ ስንቆም ምንለው ያው ወይ ትምህርት የለ ወይ ስራ አናገኝ። ብዙ ደግሞ እኔ ደግሞ በታች ያሉ ደግሞ ጣናቶች ያሉ ለስራ አልደረሱ ያው በቃ እንዲሆን ያለ ነው ማለት ይቻላል። ለማ ፈላጎን ነበረ የገንዘብ ምጥረት አለ። ያው አቅሜ ስለማይፈቅደው ዝም ብዬ መስመር ላይ አቆም ያለሁት። ከተፈናቃዮች ውስጥ የአዳጊ ህጻናት ቁጥር ጥቂት የሚባል ባለመሆኑ ከትምህርታቸው ምን ያህሉ ሊስተጓጉሉ እንደሚችሉ መገመት አያዳግትም። በአንጻሩ በመጠለያ ጣቢያው ለአዳጊ ልጆችና ህጻናት ትምህርት ለማስተማር ጥረት እየተደረገ ነው። በቻይና መጠለያ ጣቢያ ውስጥ ለማስተማር የተዘጋጁ ድንኳኖች ያሉ ሲሆን ከአንደኛ እስከ ሶስተኛ ክፍል በፈረቃ ትምህርት በመሰጠት ላይ እንደሚገኝ መምህራኑ ጠቁመዋል። በምዕራብ ሸዋ ዞን ዳኖ ወረዳ በተቀሰቀሰው የጸጥታ መደፍረስ የዛሬ ሁለት ዓመት ገደማ እናትና አባቷን ጨምሮ ከስምንት ቤተሰቦቿ ጋር ወደ ደብረ ብርሃን የመጣችው የ11 ዓመቷ ታዳጊ ፀሐይ ታደሰ በመጠለያው የመማር ዕድል ተጠቃሚ ከሆኑ ሕፃናት አንዷ ናት። እኛ የመጣ ነው ከዛ ሸን አፈናቅሎ ነው የመጣ ነው እዚህ። ከዛ እዚህ ስንመጣ ግን ህዝቡ ተቀብሎናል፣ እንደ ቤተሰቡ አድርጎን ማለት ነው። ስንተኛ ክፍል ነሽ? ሶስተኛ So stay excellent. <gasps> ዳኖ፣ እስከ ስንት ተምረች ነበር? እኔ እስከ አምስት ተምር ነበረ፣ ግን አማርኛ እዚህ ነው የለመርኩት። ከዛ እዚህ መጥቻ፣ አንደኛ ክፍል ገብቻ፣ እስከ ሶስት እየተማርኩ ከአንድ ዓመት በፊት ወደ ደብረ ብርሃን የመጡት መምህርቱ ባንቺ መኮንን ምስራቅ ወለጋ ሲቡ ሲሬ ወረዳ ተወልደው ማደጋቸውን ይናገራሉ። በሙያቸው የሰለጠኑት ለመምህርነት ባይሆንም ለመምህርነት የተሰጠውን ፈተና በማለፋቸው በመጠለያ ጣቢያ ውስጥ ከአንድ እስከ ሶስተኛ ክፍል ያሉ ተማሪዎችን በማስተማር ላይ ይገኛሉ። እኔ በፊት ተማሪ ነበርኩኝ ልክ ትምህርት ቤት በጨረስኩበት በተመረቅንበት ዓመተ ምህረት ነው ወደዚህ የተፈናቀሉ የማስተምራቸውም እንደምታት ተፈናቃዮች ናቸው የተፈናቃዮች ልጆች ናቸው እኔም እንደነዛው ማለት ነው በአንድ ድንኳን ውስጥ እስከ መቶ የሚቆጠሩ ተማሪዎችን የሚያስተምሩት መምህርቷ የትምህርት አገልግሎት መሰጠቱ ህጻናቱ ከደረሰባቸው የስነ ልቦና ጠባሳ ና የመንፈስ ጭንቀት እንዲያገግሙ ያስችላቸዋል ብለዋል እዚህ ጋር ሲመጡ ትምህርት አይደለም ምንም ነገር አይታሰብም እኔ ለራሴ ስራ አይደለም የማስበው፣ የነገን እንዴት ሁነን እናድራለን፣ እንውላለን፣ ኑላለን፣ በቃ እስከ ዛሬ ራሱ እንቆያለን። ያንበት እንትን የለንም። እኛ ከመምጣታችን በፊትም አዲስ አበባ ነበር ያረፍነው። ቀጥታ እንደመጣ አዲስ አበባ ስናርፍም አስኮም የሚባል ቦታ መናኸሪያ ላይ ነው ያረፍነው። እዛ ጋር እኛ እንደኔ ራሱ ማለት ነው ሰው እስከ መናኸሪያም እንደዚሁ ጣጣር ላይ አድረናል። ብዙ ስቃይ ደርሶብን ነበር ያኔም ማለት ነው ግን አልፎ ደግሞ ከዛም ሁሉ መከራ አልፈን ከዚህ ሁሉ ነገር ያ ሁሉ ነ የትናንት ያ ሁሉ ጉዳት እንዳለ ሆኖ አሁን ላይ ደግሞ ይሄ ነገር ሲኖር አይደለም ትምህርት መከፈቱ እኔ እንጃ በጣም ደስ ይላል። እዚህ ቦታ ላይ መሆናቸው እራሱ ትልቅ ደስታ ነው። እኔ ትምህርት ያገኛሉ አይደለም እኔ ስራውን ተው እና በዚህ እድሜያቸው ከትምህርት ገበታ ወጥተው እንዲህ በመንከራተት በቃ አንድም የሚሆኑት ሌባ ነው የሚሆኑት አንድም የሚሆኑት ህይወት ህይወት ሰለባ ይደርስባቸዋል። ከብዙ ነገር ተቆጥበው በሚውሉበት እኔ በጣም ደስተኛ ለኔ ሳይሆን ለነሱ ራሱ እንዲበው መዋላቸው እህቶቼ ወንድሞቼ እስከሆኑ ድረስ በጣም ትልቅ ደስተኛ ነኝ። ይሁን እንጂ ትምህርቱን በጥራትም ሆነ በተሻለ ደረጃ ለመስጠት በርካታ ችግሮች አሉ ይላሉ መምህርቷ። ያለው የማስተማር ሂደት በጣም ከባድ ነው። አንደኛ የሚማሩት እንደዚህ ሸራ ውስጥ ነው። ይህ ሸራ በራሱ የፀሐይ እንትን መባለት አለው። በጣም ይሞቃል። አሁን ለምሳሌ በክረምት ላይ ይሻላል እንጂ በበጋ ላይ በጣም ከባድ ነው። ያገኘው መስኮቶች ቢከፈቱ ራሱ በቂ አይደለም። በጣም ይሞቃል። የሚማሩት ደግሞ ህጻናቶች ናቸው እና ሙቀቱ ራሱ በጣም ትልቅ ተጽዕኖ ያደርሳል። በዛ ላይ ደግሞ የራሳችን የሚሰማን ስሜት አለ፣ ከኔም ጨምሮ ማለት ነው። እኔ ስማራሁን ከኔ ያክል ጀምሮ እንደዚህ ባለ ቦታ አይደለም የተማርኩት፣ እንደዚህ አይነት ነገር ላይ አይደለም የተማርኩት፣ ጥሩ ቦታ ላይ ነው። እነኝህ ልጆችም የተወሰነ ነገር አይተውት የመጡት አለ። ትምህርት ቤት ቢያንስ ከአንድ ሁለት ምናምን የቆጠሩ ናቸው። እዛ ጋር ያለና እዚህ ጋር ያለ ሁኔታ በጣም የተራራቀ ነው። ምንም በማያቅ እድሜያቸው ሰው ሲታረስ ሲገደል፣ በቃ ሲሰቃይ ሲያዩ ህዝብ ስለሆኑ ህፃን ስለሆኑ ትልቅ ተጽዕኖ እነሱ ራሱ የደረሰባቸው ናቸው። እኔም እንደ ራሴ ታላቅ ወንድሜን ገለውታል። ታላቅ ወንድሜን አጥቻለሁ። ወደዚህ ቦታ ከመምጣት በፊት ማለት ነው። የሶስተኛ ክፍል ተማሪዋ ታዳጊ ፀሐይ የመማር ማስተማር ሂደቱ የሚጎድሉት ነገሮች መኖራቸውን ጠቁማ፣ ተወልዳ ካደገችበት አካባቢ የተለዩ ነገሮች መኖራቸውን ትናገራለች። ያጣ ነው ትምህርት ነው እዛ እያለ ብዙም አንሸገርም ምንም አንልም ነበር። እዚህ ግን በጣም ሰውም፣ በዛ ትምህርት ቤቱም አሁን ይሄ የሚነሳል ሌላ እንዲሰራልኝ ነው የምንፈልገው። አሁን ምን መሆን ነው የምትፈልጊ ወደፊት? እኔ ዶክተር መሆኑ ፈልገው። ለምን ዶክተር ለመሆን ነው የፈለግኩት? እዛ ውጊያ ሄዶ ተመቶ የሚመጡትን ፖሊስ ምናምን ማከም ነው ፈልገው ከዛ ህዝቤን ማገልገል እፈልጋለሁ። በደብረ ብርሃን አካባቢ ነዋሪ የሆኑትና ተፈናቃዮችን ሲያስተምሩ ያገኘናቸው መምህርት ትዕግስት ኃይለማርያም በበኩላቸው ችግሩን ደጋግሞ ከማውራት ያለፈ ዘላቂ መፍትሄ እንዳልተሰጠው ገልጸዋል። ከአንድ ያክል ነው የጀመርነው ስናስተምሩ የቆየነው አምና የጀመርነው፣ ከዛ እስካሁን ድረስ የምታያቸው ልጆች ስለን የቀጠል ነው። እንደዚህ በየቀኑ እየመጡ ካሜራ ይቀርጹናል ይህና ምጠለቻለን ይህን ይላሉ። እስካሁን ድረስ የመጣ ድጋፍ የለም። ያው በማጅማ እንዴ እንቅስቃሴና በዩኒሴፍ ድርጅት ነው እየተንቀሳቀስን እየሰራን ያለ ነው። ባለስልጣናትም ይመጣል ይጠይቀናል፣ ግን ምንም አድርጎላቸው አያውቅም። ከመጽሐፍ አቅም እንኳ ይሄ አዲሱ የትምህርት ስትራቴጂ መጽሐፍ እንኳ ባይደርስ አሮጌው የድሮ የሚጠባት አይደለም፣ ከመንግስት ትምህርት ቤት እሱን እንኳ ይሰጥን አፍ የፍትበብለን ነበር። እሱም ሊሰጣቸው አይቻለ። አሁን እንደምታየው እዚ ላይ ጽፈን እንሄዳለን። ብዙዎቹ ከመጻፍ አለመጻፋቸው ይበልጣል። ምክንያቱም በእጅ ጽሁፍ ወደኋላ ኋላ የሚቀራለ ፊደል ባለማወቅ እንደዛ እንደዛ ሲሉ የፈጠነ የፈጠነው ነው ዞ የሚሄደው ፊደሉ፣ ያልፈጠነው ዞም ይጠፋበታል። ግንስ መጽሐፍ ቢኖራቸው እነዚህ ልጆች ቤታቸው ያነባሉ ይጽፋሉ፣ ትምህርታቸውም እየተሻለ ይሄድ ያመጣል። ግን ምንም ማለት ምንም ከመንግስት ተማሪዎች በቃ ብቻ ያሱ ተጠይቃቸው ማለት ነው። የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ኃላፊ ተክለ ዮሐንስ ተክለ ማርያም በከተማዋ በሚገኙ ሰባት መጠለያ ጣቢያዎች ውስጥ እድሜያቸው ለትምህርት ለደረሱ ከሶስት ሺህ በላይ ተማሪዎች ትምህርት ለመስጠት ጥረት እየተደረገ መሆኑን አስታውቀዋል። ጊዜያዊ ችግሩን ሊፈታ የሚችል የማስተባበሪያ ኮሚቴ ስላለው ይህ ኮሚቴ አንደኛ ከምገብ አኳያ በምግብ ይረዳል፣ ይደግፋቸዋል። ከመማር ማስተማር አኳያ በዚህ ክላስተር ከዘጠኝ በላይ የውጭ ድርጅቶች ተማሪዎችን ለማስተማር እንዲሁም ሌሎች ድጋፎችን ለመደገፍ ከፍተኛ ጥረት እያደረጉ ነው የሚገኘው። በዚህ ከሶስት ሺህ በላይ የሚገኙ በማቆያ ካምፕ ውስጥ በኢማጂን ዋንዳ የአስተባባሪነት የመማር ማስተማር ፕሮግራም ተዘጋጅቶላቸው ትምህርቱን እየተከታተሉ ይገኛሉ። ለዚህ ደግሞ የውጭ ድርጅቶች መምህራን ቀጥረው ከእኛ መምሪያ ጋር በመገናኘት ሰፊ ስራ እየሰራ ነው የምንገኘው። ለዚህ ብዙ ድርጅቶች የብስኩት ድጋፍ ከምገባ አኳያ፣ የደብተር ድጋፍ፣ የእስክርቢቶ ድጋፍ፣ የቦርሳ ድጋፍ እያደረጉ ይገኛሉ። በመጠለያ ካምፕ ውስጥ ከሚሰጠው የትምህርት አገልግሎት በተጨማሪ በከተማዋ በሚገኙ ሰባ ሰባት የመንግስት ትምህርት ቤቶች የከተማ አስተዳደሩ ተፈናቃይ ተማሪዎችን ተቀብሎ በማስተናገድ ላይ እንደሆነ ገልጸዋል። ይሁን እንጂ መማር የሚገባቸው ተማሪዎች በሚገባው ደረጃ ተደራሽ ተደርገዋል ማለት እንደማይቻል ኃላፊው ሳይጠቅሱ አላለፉም። በማቆያ ካምፕ ውስጥ በድንኳን እየተማሩ ያሉ ናቸው። እነዚህ ቁጥራቸው ለእነዚህ መምህር ተቀጥረውላቸዋል። እዛ ድንኳን ስለሆነ ስታንዳርዱን የጠበቀ መማሪያ ክፍል ስላልሆነ ለጊዜው ችግሩን ለመፍታት የተጠቀምኑ ዘዴና አጋር አካላትም በዚህ ልክ ችግሩን ተረባርቦ ለመፍታት የተደረገ ጥረት እንጂ በጣም ምቹ በሆነ መንገድ መማር ማስተማሩን ለመስጠት ራሱ ክስተቱ ቀጥሎ አሁን ያሉበት ሁኔታና በመደገፍ እየተማሩ መሆኑ ትንሽ አስቸጋሪ ያደርገዋል። የመማር ማስተማር ግብአት የምንለው መምህሩ፣ ተማሪው፣ መጽሐፉ፣ ወንበሩ በዚህ ልክ የችግሩን ለመፍታት እስከተሰራ ድረስ ጅምሩ ምርጥ ቢሆንም እስከ መጨረሻው ግን ውጤታማ ሊያደርግ የሚችል አሰራር ውስጠኛ ብንገባም ዛሬ ላይ መቶ ፐርሰንት ጥራቱን የጠበቀ ለነሱ የተመቸ ወትሮ በፊት ከነበሩበት የመማር ሁኔታ ልክ የሚነጻጸር ነው ባንልም አንጻራዊ በሆነ መንገድ ግን ተገቢ መማር ማስተማር እንዲመራ ከማድረግ አኳያ እኛ የድርሻችንን እየተወጣን ነው ብለን እናስባለን። ታዳጊ ፀሀይ ደግሞ መንግስት ተወልዳ ወዳደገችበት አካባቢ እንዲመልሳት ትጠይቃለች። መንግስትም አስተካክሎ ሀገራችን መግባት ነው የምንፈልገው እ እዚህ ለማኝ ሆነ እዛ አርሰን ነበር የምንበላው፣ እዚህ ደግሞ ለማኝ ሆነን፣ አሁን እዛ ገብተን አርሰን መብላት እንፈልጋለን። በደብረ ብርሃን ከተማ በሚገኙ መጠለያ ጣቢያዎች በበጎ አድራጊ ግለሰቦች መኖሪያ ቤት ተጠልለውና በራሳቸው ተከራይተው የሚኖሩ እስከ ሰላሳ ሺህ የሚደርሱ ተፈናቃዮች መኖራቸው ሲሆን የከተማ አስተዳደሩ ደጋግሞ መጥቀሱ ይታወሳል። ኤጁኬሽን ካንት ወይት የተባለ ድረገጽ ዩኒሴፍን ጠቅሶ የዛሬ አምስት ወር ባወጣው ዘገባ የውስጥ ግጭቶች ተከትሎ ባጋጠመ መፈናቀል፣ በአየር ንብረት ለውጥና በምግብ እጥረት ከ3 ነጥብ 1 እስከ 3 ነጥብ 6 ሚሊዮን ህጻናት ከትምህርት ገበታቸው ተስተጓጉለዋል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደብረ ብርሃን ስንን ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ በተለያዩ የአፍሪካ ሀገራት በእስር ላይ የሚገኙ ኢትዮጵያውያንን ሁኔታ ይመለከታል። ከኢትዮጵያ በስተደቡብ በሚገኙ የተለያዩ የአፍሪካ ሀገራት ከሰባት ሺህ በላይ ኢትዮጵያውያን በእስር ላይ እንደሚገኙ የኢትዮጵያ መንግስት አስታወቀ። በእስር ላይ የሚገኙት ኢትዮጵያውያን መዳረሻቸውን ደቡብ አፍሪካ ለማድረግ ሲጓዙ በተለያዩ ሀገራት የተያዙ መሆናቸውን የገለጹት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ መንግስት እስረኞቹን ለማስመለስ ጥረት መጀመሩንም አስረድተዋል። ከሳውዲ አረቢያን በእስርና በተለያየ ችግር ላይ የነበሩ ከ130 ሺህ በላይ ዜጎች መመለሳቸውንም ገልጸው በቀጣይነት ለሚከናወነው ስራ ከዚህ ልምድ መወሰዱን አብራርተዋል። ዓለም አቀፉ የፍልሰተኞች ድርጅት በበኩሉ ኢትዮጵያውያን ፍልሰተኞችን የመመለሱን ተግባር ከአጋር አካላት ጋር ማከናወኔን እቀጥላለሁ ብሏል። ኬኔዲ አባተ ዝርዝር አለው። على ما كفuye في الست درجات IOM اي لا لفوتا በስነ ስርዓት ላይ ንግግር ያደረጉት የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ መዳረሻቸውን ደቡብ አፍሪካ ለማድረግ ተነስተው የነበሩ ከሰባት ሺህ በላይ ኢትዮጵያውያን በተለያዩ የአፍሪካ ሀገራት በእስር ላይ ይገኛሉ ብለዋል። ከእነዚህም መካከል አብዛኛው በታንዛኒያ እንደሚገኙ ለአሜሪካ ድምጽ የገለጹት ሚኒስትሯ እስረኞቹን በማስፈታት ወደ ኢትዮጵያ ለመመለስ ጥረቶች እንደተጀመሩም ተናግረዋል። በተለይ በታንዛኒያ ዛንዚባር፣ ዚምባብዌ ማላዊ የተለያዩ ሀገራት ላይ እንግዲህ ያሉ ዜጎች አሉ። በዚህ በሳውዝ ሩቱ በደቡብ መውጫው በኩል የሚወጡ እና መዳረሻቸው ደቡብ አፍሪካ ነው። ነገር ግን እዛ ሳይደርሱ በነዚህ ሀገራት እስር ቤት ውስጥ ያሉ አሉ። በታንዜኒያ ብቻ ስናይ ከአምስት ሺህ በላይ የሚሆኑ በታንዜኒያ የተለያዩ እስር ቤቶች ውስጥ የሚኖሩ አሉና ከዚህ አንጻር ከተለያዩ መንግስታት ጋር በተለይ ከታንዛኒያ መንግስት ጋር ንግግር እያደረገ ነው። የኢትዮጵያ መንግስት ልኡካን ቡድንም ተልኳል፣ ሄደው ጥናቱን በደንብ ማጥናት እንዲችሉ። አንዳንዶቹ አይደንቲቲያቸውን ስማቸውን ሁሉ ቀያይረው ስለሚሆን ተመልሰውም ቢመጡ ደግሞ ጥሩ ነገር አያጋጥመንም ብለው ኢንፎርሜሽን በትክክል የማይሰጡ አሉ። ያ ካመጣንም በኋላ እንደገና ተመልሶ የሚሄድ ሁኔታ ሊገጥም ስለሚችል እነዚህን የዳታ ማጥራት ስራውን በመንግስት በኩል እየተከናወነ ነው ያለው ከአዩም ጋር። እንደዚሁም ከኢትዮጵያ አየር መንገድም ጋር ንግግሮችን ጀምረናል። ስራዎችን ወይም ደግሞ ተመላሾችን ለማምጣት ለመጀመር እስረኞቹ ከሚገኙባቸው ሀገሮች መንግስታት ጋር የሚደረገው የፖለቲካ ንግግር እንደተጠናቀቀ የማስመለሱ ስራ እንደሚጀምርም ዶክተር ኤርጎጌ ገልጸዋል። በሳውዲ አረቢያ በእስር ቤቶችና ከእስር ቤት ውጭም በተለያየ ችግር ላይ የነበሩና ወደ ሀገራቸው መመለስ የሚፈልጉ ከ130 በላይ ዜጎች መመለሳቸውንም የገለጹት ሚኒስትሯ አሁን ደግሞ ህጋዊ መንገድ ወደ ሳዑዲ ኢትዮጵያውያንን የመላክ ስራ እንደተጀመረ አብራርተዋል። ከሳዑዲ መንግስት ጋር የነበረን አንዱ ዲስካሽን በህገወጥ ወጥ መንገድ የሚሄዱት ተመልሰው የሚሄዱት እንዳይበረክቱ ህጋዊውን መስመር መክፈት በጣም ወሳኝነት አለው። በዚህ ተማምነን ነው አሁን እንደገና እንደ አዲስ የሳዑዲ መንግስት ህጋዊ የስራ ስምሪቱን ክፍት ያደረገልን ከሳዑዲ የተመለሱት እንዳላልቀዋል ሪጂስተር የተደረጉት ለመመለስ የሚፈልጉት በደንብ በጥናት ተመዝግበው ያሉት፣ ኤምባሲያችንም ሁልጊዜ ማስታወቂያን ያወጣል። መመለስ የምትፈልጉ በእስር ቤት ብቻ ያሉ ሳይሆኑ ሌሎችም ዜጎች እንደዚሁም ረጅም አመት የቆዩ ሊሆኑ ይችላሉ። አስር አመት ከዛም በላይ ግን ህገወጥ እስከሆኑ ድረስ መመለስ አለባቸው ተብለው የተያዙ እንደገና በራሳቸውን ፈቃድ መጥተው የተመዘገቡትንም ነው እንግዲህ ከመቶ ሰላሳ ሺህ በላይ የሆኑ ዜጎቻችንን የመለስ ነው። በደቡብና በምስራቅ የአፍሪካ ሀገሮች በእስር ላይ የሚገኙ ዜጎችን የመመለሱ ስራ ከሳውዲው ሂደት በተገኘ ልምድ ላይ ተመስርቶ እንደሚካሄድም ነው ያብራሩት። ዓለም አቀፉ የፍልሰት ድርጅት አይኦኤም ከኢትዮጵያ መንግስት ጋር በመተባበር በአውሮፓ ህብረት የገንዘብ ድጋፍ ባለፉት አምስት ዓመታት 11 ሺህ የሚጠጉ ኢትዮጵያውያንን ከተለያዩ ሀገራት ደህንነታቸው በተጠበቀ መንገድ ወደ ሀገራቸው እንዲመለሱ በማድረግ መልሶ የማቋቋም ስራ ማከናወኑንም አስታውቋል። ይህ ስራ ቀጣይነት እንደሚኖረው የ አይኦኤም የኢትዮጵያ ኃላፊ አቢባቱ ዋኔ ተናግረዋል። በአውሮፓ ህብረት አይኦኤም የጋራ ጥረት ከስደት የተመለሱ ፍልሰተኞችንና የማህበረሰባቸውን ፍላጎት ለማሟላት አይኦኤም የተቀናጀና ሁሉን አቀፍ ተግባር አከናውኗል። ከመንግስትና ከሚመለከታቸው አካላት ጋር በመሆን በቀጣይም በፍልሰተኞች ጉዳይ ላይ ሁሉን በሚጠቅም መንገድ መስራቱን ይቀጥላል። በርካታ ኢትዮጵያውያን መደበኛ ባልሆነ መንገድ ከሀገራቸው ወጥተው በችግር ላይ የሚገኙ ቢሆንም አሁንም ፍልሰቱ እንደቀጠለ ነው። በህገወጥ መንገድ ከሀገር የሚወጡ ኢትዮጵያውያን በዋናነት ሶስት አቅጣጫዎችን የሚጠቀሙ ሲሆን እንደ አውሮፓውያኑ በ2022 ብቻ በምስራቃዊ መስመር የወጡ ከ400 ሺህ በላይ፣ በሰሜን በኩል ከ16 ሺህ በላይ፣ በደቡብ አቅጣጫ የወጡ ደግሞ ከ40 ሺህ በላይ ኢትዮጵያውያን ፍልሰተኞችን መመዝገቡን አይኦኤም አስታውቋል። በሌላ በኩል ባለፉት አምስት ዓመታት ብቻ ከግማሽ ሚሊዮን በላይ ዜጎች ከተለያዩ ሀገራት ስለመመለሳቸው የኢትዮጵያ መንግስት መረጃ ያመለክታል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። እየተከታተላችሁት ያላችሁት የአሜሪካ ድምፅ ራዲዮ የማክሰኞ ምሽት ስርጭታችንን ነው የሁለተኛው አጋማሽ መሰናዷችን እንደቀጠለ ነው። በፕሮግራማችን ላይ አስተያየቶች ካሏችሁ በድጋሚ መገኛዎቻችንን እናስታውሳችሁ። አት ቪኦኤ አምሃሪክ የፌስቡክ መገኛችን ነው። ሀሽታግ ቪኦኤ አምሃሪክ ደግሞ የትዊተር መገኛችን ነው። ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት ከፊቱ የመደመር ምልክትና አንድን በማስቀደም በዋትሳፕ መስመራችን ላይ ታገኙናላችሁ። በድምፅ መልእክታችሁን ቀርጻችሁ ብታስቀምጡ ይደርሰናል። ወደ ተከታዩ ዝግጅት ነው የምናልፈው። ወደ ድሬዷ ይወስደናል። ካለፈው የመጋቢት ወር መባቻ አንስቶ የንግድና ቀጠናዊ ትስስር ሚኒስቴር በምስራቅ ኢትዮጵያ የጫት ንግድ ላይ የጣለው የኮታ ገደብ የጫት አምራች ገበሬዎችንና ነጋዴዎችን ለችግር ማጋለጡን ነዋሪዎች ተናገሩ። ነዋሪዎቹ እንዳስረዱት ከምስራቅ ኦሮሚያ ዞኖች ወደ ሶማሌ ክልል በቀን የሚገባው ጫት በፌዴራል መንግስት ውሳኔ ወደ 170 ኪሎ ግራም እንዲወርድ በመወሰኑ የጫት ንግዱን በማቀዛቀዝ የበርካቶችን ኑሮ አናግቷል። ፌዴራል መንግስት ጉዳዩ ከሚመለከታቸው የበታች አካላት ጋር አስፈላጊውን ምክክር ሳያደርግ ያሳለፈው ውሳኔ እንደሆነ የተቸው የምስራቅ ሐረርጌ ዞን ግብርና ቢሮ ያስከተለው የገበያና የኑሮ መናጋት አፋጣኝ መፍትሄ እንደሚሻ አሳስቧል። የኦሮሚያ ንግድ ቢሮ በበኩሉ ውሳኔው ቅራኔ በመፍጠሩ ከፌዴራሉ መንግስት ጋር ምክክር ከተደረገ በኋላ ትላንት ምላሽ መስጠቱን ለአሜሪካ ድምጽ ገልጿል። ገልሞ ዳዊት ነው የተከታተለው። በሐረሪ ክልል በምስራቅና በምዕራብ ሐረርጌ ዞኖች የሚኖሩ የጫት አምራች አርሶ አደሮች እንዲሁም ነጋዴዎች ለአሜሪካ ድምፅ እንደገለጹት የፌዴራሉ መንግስት የአካባቢውን የጫት ንግድ ቁጥጥር ለማጠናከር በሚል የወሰደው እርምጃ የአካባቢውን ብዙ ነዋሪ ሕይወት በማናጋት ላይ ይገኛል። አንድ ስማቸው እንዲገለጽ ያልፈለጉ የሐረሪ ክልል ነዋሪ ስለ ሁኔታው ሲያስረዱ እንዲህ ይላሉ። ደልደለ ጂማ ከናወጂ ወልቀበቴ ተዋና ጂማሌ ሰንታዎቹ ጂማሌ ሰን ቶአቹዳፍ ጉርጉራ የፌዴራሉ መንግስት ለዞኖች የጫት ንግድ ያስቀመጠው ኮታ መነሻ ከምስራቅ አረርጌ እና ከምዕራብ አረርጌ ዞኖች ወደ ኢትዮጵያ ሶማሌ ክልል የሚገባው ጫት በሀገር ውስጥ ንግድ ስም ወደ ሶማሌላንድ በህገወጥ መንገድ ተሻግሮ እየተሸጠ ነው በሚል ለቁጥጥር ሲባል የተቀመጠ ነው በኮታ ውሳኔ መሰረት በ24 ሰዓት ውስጥ ወደ ሶማሌ ክልል እንዲተላለፍ የሚፈቀደው 170 ኪሎ ጫት ብቻ ነው። መመሪያውን የያዘው ደብዳቤ በንግድና ቀጠናዊ ትስስር ሚኒስቴር የተላለፈ ሲሆን የአስፈጻሚው አካል ደግሞ ጉምሩክ ኮሚሽንና የህግ አስከባሪ አካላት እንደሆኑ ተመልክቷል። እኚህ ነዋሪ መንግስት የኮታ ውሳኔውን ለአስፈጻሚ አካላት ከማውረዱ አስቀድሞ በቂ ጥናት አላደረገም ሲሉ ቅሬታቸውን ገልጸዋል። ጫት ወደ ሶማሌ ክልል ገብቶ ከዚያም ተሻግሮ በህገወጥ መንገድ ለውጭ ገበያ መቅረቡን የሚያሳይ ማስረጃ አልነበረም። ቀደም ሲል መንግስት ከጫት ንግድ በኪሎ አምስት ዶላር ይቀርጥ ነበር። በዓለም አቀፍ ገበያው የእቃዎች ዋጋ መናር ምክንያት የቀረጡን መጠን በአንድ ጊዜ ወደ አስር ዶላር አሳደገው። ለሶማሌ ገበያ ጫት የሚያቀርቡ እንደ ዩጋንዳ፣ ኬንያ እና ሌሎች ሀገሮች አሉ። በወቅቱ የኢትዮጵያ ጫት መወደዱን አይተው ወደ ሌሎች የጫት ገበያ አማራጮች ሲዛወሩ እኛ ወደ ውጭ ገበያ የምንለካው የጫት መጠን ቀነሰ። ይህን ጊዜ መንግስት የጫቱ መጠን የቀነሰው በዋጋው መናር ሳይሆን ለሶማሊያ ገበያ ጫት በህገወጥ መንገድ እየቀረበ ስለሆነ ነው በሚል ወደ ሶማሌ ክልል በሚገባ የጫት መጠን ላይ ኮታ አስቀመጠ። ውሳኔው በጫት አርሶ አደሮች እና ነጋዴዎች ላይ አሉታዊ ጫና አሳድሯል። በአወዳይ አካባቢ እንደሚኖሩና ስማቸው እንዲጠቀስ ያልፈለጉ የጫት አምራች ገበሬ ስላሉበት ሁኔታ ሲገልጹ የሮ ዱራት ጅማንኩን የሮ ጉርጉረ ቀደም ሲል የጫት ገበያ መልካም ነበረ። አንድ ኪሎ እስከ 1500 እስከ 2000 እስከ 15000 ብር ሁሉ ስንሸጥ ነበር። አሁን 1 ኪሎ 50 ብር እስከ 150 ብር ነው የምንሸጠው። ስለሆነም ኑሮ ራሱ በጣም ከብዶናል። የሶስት ልጆች አባት እንደሆኑ የገለጹት የአወዳይ ነዋሪ ለልጆቻቸው የትምህርት መሳሪያ ግዢ ለመሸፈን በመቸገር ላይ እንደሆኑም ተናግረዋል። የምስራቅ ሐረርጌ ዞን ግብርና ጽህፈት ቤት ኃላፊ አቶ ጌቱ ንጋቱ የተሰጠው ኮታ በቂ ያለመሆኑ መዘዙ ብዙ ነው በማለት ያስጠነቅቃሉ። ቆና ሙላን፣ ጂማ ከነ ጉርጉረቴት፣ ጅሩ ጅሬኝ፣ ሳል ገጌሳ፣ ማቲሳ፣ በርሲሳ አርሶ አደሩ ኑሮን አሸንፎ የሚያድረው በዚሁ የጫት ንግድ ነው። የሚመገቡትን ምግብ የሚገዙት ጫት ሽጠው ነው። በዚህ የምርት ዘመን ትንሽ ሊረጋጋ የቻለው አርሶ አደሮቹ የበጋ ስንዴ በመዝራታቸው ነው እንጂ ለረሃብ ይጋለጡ ነበር። በሐረርጌ ዞኖች የሚታዩት ብዙ የቆርቆሮ ክዳን ያላቸው ቤቶች የተሰሩት በዚሁ የጫት ንግድ ነበር። በጫት ንግድ ዙሪያ ሕይወታቸውን የመሰረቱ ወጣቶች ብዙዎች ናቸው። በመሆኑም እነዚህ ወገኖች ሁሉ የኮታ ውሳኔው ባስከተለው ጫና ከስራ ውጭ ከሆኑ ለወንጀል ድርጊት ሊገፋፉ ይችላሉና አስቸኳይ መፍትሄ ይሻል። በአሁኑ ወቅት ከ270 በላይ ሄክታር መሬት በጫት መሸፈኑን የገለጹት የምስራቅ ሐረርጌ ዞን ግብርና ጽህፈት ቤት ኃላፊ የፌዴራሉ መንግስት ይህን ኮታ ውሳኔ ሲያስተላልፍ ከዞኑ አስተዳደር እንዲሁም ከነዋሪው ጋር አስቀድመው የመከረው ነገር አለመኖሩን ተናግረዋል። ይህንን አስመልክቶ ከንግድና ቀጣናዊ ትስስር ሚኒስቴር መልስ ለማግኘት ያደረግነው ሙከራ አልተሳካም የኦሮሚያ ክልል ንግድ ቢሮ በበኩሉ የተላለፈው የኮታ ውሳኔ ከባለፈው አመስ ጀምሮ መነሳቱን ለአሜሪካ ድምጽ ገልጸዋል ምላሽ የሰጡን አቶ ዳንኤል ቸርነት የክልሉ ንግድ ቢሮ ኃላፊ ናቸው መሪና ቢሮ ደልደላ ይህንን ውሳኔ አስመልክቶ ከክልሉ ንግድ ቢሮ እንዲሁም ከዞን አስተዳደር ጋር የተደረገ ውይይት የለም የኮታ ውሳኔው እንደተላለፈ ከማህበረሰቡ ቅሬታ በመነሳቱ ከሚመለከተው አካል ጋር ውይይት ከተደረገ በኋላ ኮታው ወደ ቀድሞ የቀን ኮታ ምጣኔ ተመልሶ ወደ ትግበራ እንዲገባ የሚመለከታቸውን አካላት አሳውቀናል። በፊት በተቀመጠ የቀን ኮታ መሰረት ወደ 127000 ኪሎ ጫት ነው መተላለፍ የሚገባው። ከዚያ ወደ 17000 ኪሎ እንዲወርድ ተወስኖ ነበር። አሁን የደረስንበት ውሳኔ ወደ በፊቱ ኮታ ማለትም ወደ 127 ኪሎ ጫት የሚመለስ ይሆናል። ከክላ ብዛት ጋር ተያይዞ የሚነሳው ቅሬታ ከህገ ወጥ ንግድ አራማጆች የሚነሳ ነው ያሉት አቶ ዳንኤል በካራማራ ኬላ ላይ ከመጠን በላይ ይጣላል የተባለውን ቀረጥ የፌዴራሉ መንግስት በተመሳሳይ መመሪያ ያስተካክለዋል የሚል ተስፋ እንዳላቸውም አመልክተዋል። የጫት ህገወጥ ንግድ በአካባቢው እንዳያስፋፋም መንግስት ተገቢውን ቁጥጥር እንደሚያደርግ የኦሮሚያ ንግድ ቢሮ ኃላፊው አቶ ዳንኤል አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት Ka dis, abe ba. ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ። የተከበራቸው አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። በማቀናበር አብራኝ አብሮኝ ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን፣ ዘገባዎቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻወት ስመኝሽ የቆየ ነበርኩ በማህበራዊ መገናኛ በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሀሪክ ላይ እንገኛለን። ተከተሉን፣ አስተያየቶቻችሁን አጋሩን። 2022513505 የመደመር ምልክትና አንድን ከፊት በማስቀደም የዋትሳፕ ቁጥራችን ነው። በዛም ድምጻችሁን በመልእክታችሁን ቀርጻችሁ አስቀምጡልን፣ ይደርሰናል። ነገ በሌሎች ዘገባዎች ዳግም እንገናኛለን። ሰላም ደናደሩ። Di biyu biyu biyu biyu biyu biyu biyu biyu biyu